ሳይንስና ቴክኖሎጂ የሰው ሰራሽ አስተውሎት በአሁኑ ወቅት በፍጥነት በማደግ ላይ ያለ ቴክኖሎጂ ነው። የቴክኖሎጂ ማሽኖች ከመረጃና ከድግግሞች እንዲማሩ በማድረግና ባገኙት መረጃ ላይ በመመስረት ሰዎችን ተክተው በመስራት የተለያዩ ጠቀሜታዎችን በመስጠት ላይ ይገኛሉ። በተለይ እንደ ቻት ጂፒቲ ያሉ በሰው ሰራሽ አስተውሎት ቴክኖሎጂ ላይ የተመሰረቱ ዲጂታል መድረኮች በዓለም ዙሪያ የሚሊዮኖችን የዕለት ተዕለት ህይወት ለማቃለል በማገልገል ላይ ይገኛሉ። ፕራይስ ዋተር ሃውስ ኩፐርስ የተባለው ዓለም አቀፍ የሙያ አገልግሎት ትስስር በጎርጎሪያኑ 2017 ዓመተ ምህረት ባወጣው ጥናት መሰረት ሰው ሰራሽ አስተውሎት በጎርጎሪያኑ 2030 ዓ.ም እስከ 14 በመቶ የሚሆነውን አጠቃላይ ምርት ሊያሳድግ ይችላል። ይህም በግምት 15.7 ትሪሊዮን ዶላር ለዓለም ኢኮኖሚ ይጨምራል። ለአፍሪካም 5.6 በመቶ ማለትም ከጠቅላላው የሀገር ውስጥ ምርት 1.2 ትሪሊዮን ዶላር ከፍ ሊያደርግ ይችላል። ነገር ግን እነዚህ ዲጂታል መድረኮች በአብዛኛው በእንግሊዝኛ የሚሰሩ በመሆናቸው እንደ ኢትዮጵያ ላሉ በራሳቸው ቋንቋ ለሚጠቀሙ የአፍሪካ ሀገራት ተጠቃሚዎች ምቹ አይደሉም። ይህንን ችግር ለመፍታት ኢትዮጵያን የፈጠራ ባለሙያዎች የተለያዩ ስራዎችን በመስራት ላይ ይገኛሉ። ከነዚህም መካከል በሶስት ኢትዮጵያን ወጣቶች የተሰራው ራስ መተግበሪያ አንዱ ነው። በቃሉ ተመስገን፣ ባስሌል ሰላሙና ኢዮብ ደስታ በተባሉ ወጣቶች የተሰራው ይህ መተግበሪያም መነሻው ይህ መሰሉ ችግር መሆኑን ከመስራቾቹ አንዱ የሆነው በቃሉ ተመስገን ገልጿል። ቤት ውስጥ ምናምን የነበሩት ላይ ካህናቶች ምናምን አያያዝ የልጆች ምናምን አሁን ሁለተኛ ክፍል ሶስተኛ ክፍል ናቸው ምናምን እና ቻትጂፒቲ ምናምን መጠቀም አይችሉም። ምክንያቱም ኢነፍ የሆነ የእንግሊዝኛ አንደርስታንዲንግ ምናምን አልነበራቸውም እና ሜይቢ ሰምቲንግ በአማርኛ መስራት የሚችል ለዚህ አይነት ነገር መስራት የምንችል ከሆነ ብለን ለረዥም ጊዜ ለአንድ አመት ምናምን አካባቢ በራሳችን ዳታ ምናምን ሰብስበን ኦፕን ሶርስ የሆኑ ሞዴሎች ከጉግል ምናምን ፋይን ለማድረግ ለመሞከር እየተንቀሳቀስን ነበር ግን ብዙ እንትን ኮስት ይጠይቅ ነበረ ከሰርቨር ምንም አንፃር እና እሱን አልተሳካልንም። ግን የዛሬ አራት ወር ምናምን አካባቢ ጉግሎች አዲስ ሞዴል ለቀቁ እና አዲሱ ሞዴላቸው ላይ ቤዝ ሞዴሉ በተወሰነ መልኩ ኢትዮጵያ የሆኑ ቋንቋዎች እና ሌሎች ሎው ሪሶርስ የሚባሉ ላንጉች የአፍሪካን ቋንቋዎች ላይ የተሻለ እንትን ፕሮግረስ እንዳለ አየን ማለት ነው። ከዛ ያንን ስናይ በቃ ወዲያው የመጣልን እሱ ላይ ቢዩ እንዳድርገን አሁን ይህንን ቴክኖሎጂ አቬሌብል እንዲሆን ማድረግ ነበር። በጎርጎሪያኑ ሀያ ሀያ ሶስት አመተ ምረት የቀረበ መረጃ እንደሚያሳየው አስራ ስምንት በመቶ የሚሆነው የዓለም ሕዝብ እንግሊዝኛ ይናግራል። ነገር ግን እንግሊዝኛ ቋንቋ ከአርባ ዘጠኝ በመቶ በላይ በሁሉም ደረገጾች ላይ ጥቅም ላይ ይውላል። የእንግሊዝኛ ተጽዕኖ እስከ መረጃ ቋትና ስልጠና ድረስ የሚዘልቅ ሲሆን 90 በመቶ የሚሆነው መረጃ የሚገኘውም በዚሁ ቋንቋ ነው። ነገር ግን አፍሪካ ከ2000 በላይ ቋንቋዎች የሚነገሩባት አህጉር ሁና ሳለ አብዛኛዎቹ ቋንቋዎች በዲጂታል መድረኮች ላይ እምብዛም አይገኙም። ኔቸር መጽሔት ሰሞኑን ባወጣው ዘገባ በሰው ሰራሽ አስተውሎት ቴክኖሎጂ ዘመን በአፍሪካ የሚነገሩ ቋንቋዎች ችላ እየተባሉ ነው። ለምሳሌ ቻት ጂፒቲ በናይጄሪያ 94 ሚሊዮን ሰዎች በሚናገሩት በሐውሳ ቋንቋ የተጻፉ አረፍተ ነገሮችን ከ10 እስከ 20 በመቶ ብቻ ነው የሚያውቀው። ምክንያቱም በስልጠናና በመረጃ እጥረት እነዚህ ቋንቋዎች በትልልቅ የቋንቋ ሞዴሎች ዝቅተኛ ውክልና ነው ያላቸው። ይህም በሀገር በቀል ቋንቋዎች ዲጂታል መድረኮችን መጠቀም አስቸጋሪ አድርጎታል። ይህንን ለመቀየር ኃላፊነቱ በአፍሪካውያን ተመራማሪዎች ትከሻ ላይ መውደቁንም ዘገባው አመልክቷል። ከአራት ወር በፊት የተሰራውና ከሁለት ሳምንታት በፊት ለአንድሮይድ ተጠቃሚዎች በሙከራ መልክ የቀረበው ራስ መተግበሪያ የሰው ሰራሽ አስተውሎት ቴክኖሎጂ በሀገር በቀል ቋንቋዎች ተደራሽ እንዲሆን ለማድረግ በሶስት የኢትዮጵያ ቋንቋዎች አገልግሎት ይሰጣል። ሶ ከረንትሊ አሁን አቬሌብል የሆነው ለአንድሮይድ ነው ግን ቤዚክሊ ኮዱ ምናምን ለአይ ኦ ኤስም ጨርሰነዋል። ጀስት አሁን ዴቨሎፐር አካውንት ምናምን ሴት አፕ ማድረግ ስላለብን ነው። ሶ ን መተግበሪያው ፕራይመሪ የሆነው ላንጉጁ የአፑ አማርኛ ነው። ሶ ጀስት በጣም ቀላል ነው ሳይን አፕ ለማድረግ እና ፉስ ለመግባት ሳይኒን በአንድ በተን ብቻ ሰዎች ሳይኒን ማድረግ ይችላሉ። ዜ ጉግል አካውንት ማለት ነው። ከዛ ሳይኒን ካደረጉ በኋላ እንደሞ ማንኛውም ኤ አይ ቻት ቦት ዘይ ካን ቶክ ቱዊት በአማርኛ ወይም በእንግሊዝኛ በፈለጉት ግን በአማርኛ ነው ፕራይመሪ የሚመልሰው። ግን ሴቲንግ ውስጥ በመግባት ሌላ አቬላብል የሆኑ ቋንቋዎች እንደ እንግሊዝኛ፣ ኦሮምኛ እና ትግረኛ የመሳሰሉ ቋንቋዎች በመቀየር በነሱ ቋንቋዎች እንዲመልስላቸው ማድረግ ይችላሉ። እንደ በቃሉ ገለጻ መተግፈሪያው ልክ እንደ ቻት ችቤቲ አይነት አገልግሎት የሚሰጥና ለሚጠየቀው ጥያቄ መልስ ለመስጠት መረጃዎችን ማስታወስ የሚችል ነው። መተግፈሪያው ሚኒያፕ የሚባል ታሪኮችን ለመናገር የሚያስችል ተጨማሪ ዲጂታል መድረክም አለው። ከዛ በተጨማሪ ራስ ቤዚክሊ ሚሞሪ ያለው እንደ ቻትጂፒቲ ምናምን በጊዜ ሂደት በደንብ ስለ ያወቀ ስለሚመጣ ስለ አንድ ሰው አይ የሆኑ ሪስፖንሶች ቤተር የሆኑ ሪስፖንሶች ቢልድ አድርጎ መስጠት ይችላል። ከዛ በተጨማሪ ደግሞ ለየት የሚያደርገው ሚኒያፕ የሚባል ነገር አምጥተናል። አሁን ቻትጂፒቲ ሁላችንም ስንጠቀም ጀስት ሌላ ሰከንድ የሆነ ሌየር ምን የሚባል ኤጀንቲክ የሚባል ኤጀንቲክ ፍሬምወርኮች ማለት እነዚህን ያዎች እንደ ኤጀንት ተጠቅሞ ዲፍረንት ኮምፕሌክስ የሆኑ ታስኮችን መስራት ይቻላል። ግን ኖርማሊዘሮች በብዛት ያንን በቀላሉ አክሰስ ማድረግ አይችልም። ትንሽ ፕሮግራሚንግ ምናምን ሪኳይር ስለሚያደርግ ሰው እኛ በነዚህ ኤአይ ዘቅመን ኤጀንቲክ ሰርቪሶች ለመስጠት አስበናል ሚኒያፕስ በሚል ማለት ነው፣ ኢንሳይድ ራስ እና የመጀመሪያው ሚኒያፋችን አብሮ ላንች የተደረገው የስቶሪ አፕ ነው። ቤዚክሊ ስለፈለግኩት ነገር ለምሳሌ ለልጄ ስለ አፄ ቴዎድሮስ ታሪክ ተረት ጻፍልኝ ስለው በሀያ ደቂቃ ውስጥ ተረት ጽፎ እያንዳንዱን ሲን ኢሜጅ ጀነሬት አርጎ ኮንሲስተንት የሆነ ከዛ ናሬሽን አዘጋጅቶ ሚውዚክ ስኮር ምናምን ሰርቶ በሀያ ደቂቃ ውስጥ አን ኢንታይር ኢንተራክቲቭ ስቶሪ ያዘጋጃል ማለት ነው። ይህ መተግበሪያ በጽሁፍና በድምፅ አገልግሎት የሚሰጥ ሲሆን ከአንድሮይድ በተጨማሪ በአይኦኤስ ለማካተት እየሰሩ መሆኑን ገልጿል። ጉግል ላይ የማይገኙ እንደ ንግድ መረጃ አሉ ሀገር በቀል መረጃዎችን ለማካተት አስበዋል። ቀጣይም ለምናውጣቸው አሉ ለምሳሌ የቢዝነስ አድቫይዘሪ የሚሰጥ ኤጀንሲ ከያ ማለት እንዴት ቢዝነስ መጀመር እንዳለበት ምንም እንደሚያስፈልግ ቤዚክ መረጃዎችን ጉግል ላይ የማይገኘዋል አለ የስ የስ ቀበሌ የስ ወረዳ መሄድ እንዳለበት ኢንፎርሜሽን ይሰጥ። ከዛ የመስረቻ ጽሑፍ ሙሉ ዶክመንቱን እዛ አውቶማቲክ ጀነሬት ያደረገላቸዋል። የቤት ኪራይ ውሎች ምናምን እዛው ጀነሬት ያደርጋል። ሲምፕሊ በናቹራል ለንጎች ሰዎች ኢንትራክት ያደርጋል። ሶ እኝን እኝን የመሰሉ ሚኒ አፖችንም አብረን ኢንክሉድ አድርገናል ማለት ነው። እንደዚህ አይነት ቴክኖሎጂዎች ስፔሻ አርቲፊሻል ኢንቴሊጀንስ አሁን ያለበት ሌት ላይ በጣም መልቲፋሴት የሆነ ሶሉሽን ይዞ ነው የሚመጣው። ሶ ራስንም ሰዎች በናችራል ላ ለምሳሌ ስለ ማንኛውም ነገር አድቫይዝ ሊያደርጉ ይችላሉ ማለት ኖርማል ቻቱ አለ ከዛ ሞር አኩሬት ኢንፎርሜሽን ተፈለጉ ጉግል ሰርች አብሮ የሚበላለ እሱን አብረው ሶ ቤዚክ ኢንፎርሜሽን መጠየቅ ይችላሉ። ሶ ስለ ኤኒቲንግ ለምሳሌ ስለ ሄልዝ አድቫይዝ መጠየቅ ይችላሉ። ስለ ህግ አድቫይዝ መጠየቅ ይችላሉ። ስለ ሂስትሪ ሊያወሩ ሊኖሩት ይችላሉ። ስቶሪ ጻፍልን ሊኖት ይችላሉ። ቤዚክሊ ፕሮግራሚንግ አስተምረን ሊኖት ይችላሉ። ሰው ጀነራል ፐርፐዝ የሆነ ሶሉሽን ነው ይሄ አፑ ማለት ጀነራል ኤአይ እንደመሆኑ መጠን ጀነራል ፐርፐዝ ነው የሚሰጠው። በጣም ብዙ ሰርቪሶችን መስጠት ይችላል። በኢትዮጵያ አኑሮይድ ተጠቃሚዎች በርካታ መሆናቸውን የሚናገረው በቃሉ መተግበሪያው በአኑሮይድ መጀመሩ አገልግሎቱ ለበርካቶች እንዲደርስ ያግዛል የሚል እምነት አለው። አጠቃቀሙም ቢሆን ቀላል ሆኖ መሰራቱን ያስረዳል። ከአክሰብሳቢሊቲ አንጻር አሁን ካረንትሊ ኢትዮጵያ ውስጥ አይ ቲንክ ዘ ማርኬት ወደ ዘጠና አምስት ምናምን ዘጠና አራት ፐርሰንቱ አንድሮይድ ነው እና ላይክ ፕራይመርሊ በአንድሮይድ መጀመሪያችን ከአክሰብሳቢሊቲ አንጻር ሴንስ ይሰጣል። ከዛ በተጨማሪ ደግሞ አንድ አፑን ከጉግል ፕሌስቶር ላይ ራስ ኢትዮጵያ ያይ ብሎ ሰርች አርገው ኢንስቶል ካደረጉት በኋላ ቤዚክሊ ሳይን አፕ ለማድረግ አንድ በሰን ብቻ ነው መጫን ያለባቸው ሲምፕል አስዛት ነው እና ያን ያህል ቀላል እንዲሆን ለማድረግ ሞከረናል። ከዛ በተጨማሪ ደግሞ ዩዘርስ በአማርኛ ታይፕ ማድረግ ትንሽ ታይሪንግ ነው እዛን በእንግሊዘኛ ታይፕ ከማድረግ። ሶ እሱንም ለመቀነስ በድምፃቸው፣ ኖርማል ቮይስ የሚፈልጉትን ነገር በድምጽ ሜሴጅ መጠየቅ ይችላሉ። ከዛ በተጨማሪ ደግሞ አማርኛ በእንግሊዘኛ ኖርማል ለሰው ቴክስት እንደምንጸጸፈውም ጽፈው ማውራት ይችላሉ ማለት ነው። ሶ ከአክሰሰብልቲ አንጻር በዚህ በዚህ አይነት አክሰሰብል ለማድረግ ሞክረናል። ወጣቶቹ ከአራት አመት በፊት ናይል ስትሪም የሚባል በኢትዮጵያ ሙዚቃ ላይ የሚሰራ ዲጂታል መድረክ ሰርተው የነበረ ሲሆን በቃሉ እንደሚለው ብዙም ስኬታማ አልነበረም ነበረም ነገር ግን የአሁኑን መተግበሪያ ለመስራት ትልቅ ግብዓት እንደሆናቸው ተናግሯል። እንደ በቃሉ ገለጻ ራስ መተግበሪያን ባለፉት ሁለት ሳምንታት ብቻ በመቶዎች የሚቆጠሩ ሰዎች አውርደው ተጠቅመውበታል። በዚህም ከተጠቃሚዎች ጥሩ ግብረ መልስ መገኘቱን አመልክቷል። የሞከሩ ሰዎች አማት አሪፍ ሆነው አግኝተውታል ፊድባክም በሰጡን መልክ፣ ፕራይቬት ፊድባክ በሰጡን መልክ ማለት ነው። እና ወደ ሁለት መቶ ሰው ፖሊሳን ውስጥ ኢንስቶል አድርጎታል። አሁን ቤዚክሊ ያለነው ቴስቲንግ ፌዝ ላይ ነው። ኤምቪፒ ቨርዥን ደመሆኑ ሰው አይቶት የሚያስበውን ኮመንት ወይ ጨመር ወይ ይስተካከል ወይ ቀነስ የሚለውን ነገር ለመረዳት ፈልገን ነው። ቀለል አድርገን ብዙ ዲቴልስ አንጨምርበት ላውንች ያደረግነው። ከዚህ በኋላ ግን ኢተሬት እያደረግን አስቢጎ በሰው ኮመንት ላይ ቤዛ አድርገን የተሻለ አፕ እና ደግሞ ሞር ደግሞ የሰው ኒድ የሚያሟላ አፕ ለማድረግ ጎል አለን። ወጣቶቹ ለወደፊቱም አገልግሎትን የተሻለ ለማድረግ ሌሎች የኢትዮጵያ ቋንቋዎችን የማካተት እቅድ አላቸው። ከአፍሪካ ቋንቋዎች ኪስዋሊን በአገልግሎቱ የማካተት እቅድም ይዘዋል። ሞዴሎችን ለማሰልጠን ቲክቶክን ከመሳሰሉ የማህበራዊ መገናኛ ዘዴዎች መረጃ እንደሚሰበስቡ የገለጸው በቃሉ በሀገር ውስጥ ቋንቋዎች በቂና የተደራጀ እንዲሁም ትክክለኛ መረጃ አለመኖር ግን ተግዳሮት መሆኑም ገልጿል። በሀገር ውስጥ ቋንቋዎች ትልልቅ የአይ ሞዴሎችን ማሰልጠንና እንዲሁም የመረጃ ቋቶችን መፍጠር በሚሊዮን ለሚቆጠሩ ሰዎች በአፍ መፍቻ ቋንቋቸው መረጃ እንዲያገኙ ያስችላል። እነዚህ ሞዴሎች ተማሪዎች ውስብስብ ትምህርቶችን በሚረዱት ቋንቋ በተሻለ እንዲማሩ በማድረግም ትምህርትን ለማሻሻል ይችላሉ። በታካሚዎችና በሕክምና ባለሙያዎች መካከል የተሻለ ግንኙነትን በማመቻቸትም የጤና አጠባበቅ ስርዓትን ለማሻሻል ያግዛሉ። በመንግስት አስተዳደርም አገልግሎቶችን ለተለያዩ ቋንቋ ተናጋሪዎች ተደራሽ በማድረግ ግልጽነትና የዜጎችን ተሳትፎ ለማጎልበት ያግዛሉ። ለዚህም እንደራስ ያሉ በሀገር በቀል ቋንቋዎች የተዘጋጁ መተግበሪያዎች የበኩላቸውን ሊያበረክቱ ይችላሉ። አድማጮች የዛሬው የሳይንስ እና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሪያችሁ ነበርኩ። መልካም ጊዜ።